ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በትግራይ ክልል ተማሪዎች ወደ ትምህርት ገበታቸው በመመለስ ላይ መሆናቸው ተገለጠ። በተፈጠገር ህይወታቸው ያለፋሉ ሴቶች ሆኖም የተጠቁ አሉ። እና በዚህ ምክንያት ከጎናችን የነበሩ አብረውን የሚማሩ አብሮን ያደጉ ተማሪዎች በአሁኑ ጊዜ አብረውን አይደለም። እንደምንም ሆኖ ግን አሁንም ዛሬ ትምህርት ተጀምሯል። ትምህርት መጀመሩን አስመልክቶ አስተያየት የሰጠች አንዲት ወጣት ተማሪ ናት የተመለከትናት። የዕለቱ አቢይ ርዕስ ዝርዝሩን ይዘዋል። የዓለሙ የምግብ ፕሮግራም በትግራይ የሚያደርገውን እርዳታ ምግብ ዕደላ አቋረጠ። የዚህም ዝርዝር ደርሶናል፣ በመጽሄቱ ክፍለ ጊዜ ይቀርባል። ማክሰኞ ሚያዚያ 24 2015 ዓ ም ጤና ስጥልኝ፣ እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜና የሚያሰማን እንግዱ ወልዴ፣ አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሳችን ደግሞ ኦድሬስ ሪገስ ነው። በርከት ካሉ ወቅታዊ ዘገባዎችና ቅንብሮች ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ጤና ስጥልኝ ክብራትና ክብራን እንደምናመሻችሁ። ከምሽቱ ዜና ጋር እንግዲህ ወልዴ ነኝ። በሱዳን እየተፋለሙ ያሉ ጄኔራሎች በወኪሎቻቸው በኩል ለመደራደር ተስማምተዋል በተባለበት ሁኔታም በካርቱም ውጊያቸውን ቀጥለዋል። ለሶስት ቀናት መደረግ የነበረበት ተኩስ ማቆምም ሳይከበር ቀርተዋል። በሀገሪቱ የሚገኙት የተባበሩት መንግስታት ድርጅት ልዑክ ቮልከር ፐርስ ለአሶሼትድ ፕሬስ እንዳሉት ምናልባትም በሳዑዲ አረቢያ ሊካሄድ የሚችለው ድርድር መጀመሪያ የሚያተኩረው አስተማማኝ የተኩስ አቁም በሚደረግበት ሁኔታ ላይ ነው። በሌላ በኩል የሱዳን ተቀናቃኝ ጀኔራሎች ፍልሚያቸውን በቀጠሉበት ሁኔታ 800 ሺህ የሚሆኑ ዜጎች ወደ ጎረቤት ሀገራት ሊሰደዱ እንደሚችሉ የመንግስታቱ ድርጅት አስጠንቅቋል። ሮይተርስ ያገኘው የድሮን ቪዲዮ እንዳመለከተው የአየርና የከባድ መሳሪያን ድብደባ ተከትሎ የካርቱም ሰማይ በጭስ ተሸፍኗል። በሱዳን የተመድ የሰብዓዊ መብት አስተባባሪ አብዱ ዲየንግ እንዳስጠነቀቁት ከሁለት ሳምንታት በላይ የቆየው ግጭት ወደ ከፋ ደረጃ ተሸጋግሯል። የኬንያው መሪ ዊሊያም ሩቶ በበኩላቸው በሱዳን ላለው የሰብአዊ ቀውስ ምላሽ በሚሰጥበት ሁኔታ ላይ ለመነጋገር ከተመድ የሰብአዊ ጉዳዮች አስተባባሪ ማርቲን ግሪፊትስ እና ከሌሎች የረዴት ድርጅት ተወካዮች ጋር ትናንት ስብሰባ ተቀምጠዋል። ሩቶ ለሱዳን ሰብአዊ እርዳታ እንዲደረግም ጥሪ አድርገዋል። ይህ በእንዲህ እንዳለ ዩናይትድ ስቴትስ ከካርቱም ዜጎቿን የማስወጣቱን ሥራ አጠናክራ ባለፉት ጥቂት ቀናት ውስጥ 700 የሚሆኑ አሜሪካውያንን ከካርቱም ወደ ፖርት ሱዳን አዘዋውራለች። የአሜሪካ የውጭ ጉዳይ ሚኒስቴር እንዳለው 200 የሚሆኑና በአካባቢው ሀገራት የሚገኙ ባለሙያዎች አሜሪካውያንን ከካርቱም ለማስወጣት በመስራት ላይ ናቸው። በሱዳን ሰራዊትና በፈጥኖ ድራሽ ኃይሉ መካከል ከሁለት ሳምንታት በላይ ሲካሄድ በቆየ ውጊያ እስካለፈው ሳምንት ድረስ ብቻ 530 ሰዎች ሲገደሉ 4500 ደግሞ ቆስለዋል ሲል የሱዳን ጤና ጥበቃ ሚኒስቴር አስታውቋል። ሰባ ሺህ የሚሆኑ ሰዎች መዲናዋን ካርቱምን ለቀው እንደወጡ ይነገራል። የኑሮ ውድነትን በተመለከተና ባለፈው ዓመት የተደረገው ምርጫ ተጭበርብረዋል በሚል በኬንያ ሲደረግ የነበረው ሰልፍ ጋብ ብሎ ቆይቶ የነበረ ቢሆንም ዛሬ በመዲናዋ ናይሮቢ ቀጥሏል። ፖሊስ በተቃዋሚ የፓርላማ አባላት ላይ አስለቃሽ ጋዝ ተኩሷል ተብሏል። የኬንያው ተቃዋሚ መሪ ራይላ ኦዲንጋ ፓርቲ የሆነው አንድ ኬንያ የፓርላማ አባላት በፕሬዝደንት ዊልያም ሩቶ ቢሮ አቅራቢያ የተቃውሞ ሰልፍ ማድረግ ላይ ሳሉ ፖሊስ አስለቃሽ ጋዝ እንደተኮሰባቸው የኤኤፍፒ ዘገባ አመልክቷል የፓርላማ አባላቱ በአገሪቱ የሚታየውን የምግብ የነዳጅ እና የመብራት ዋጋ እጅግ መናርን በተመለከተ ለፕሬዝደንቱ ቢሮ ተቃውሟቸውን በጽሑፍ ለማስገባት በስፍራው ተገኝተው እንደነበር ሪፖርቱ አመልክቷል ባለፈው ወር በተደረጉ ኃይል የተቀላቀለባቸው ተቃውሞዎች ወቅት ሦስት ሰዎች ከሞቱ በኋላ ፖሊስ ሰልፍ እንዳይደረግ ከልክሎ የነበረ ሲሆን ዛሬ በተደረገው ሰልፍ በመዲናዋ ናይሮቢ አንዳንድ ግጭቶች ተስተውሎ የነበረ ቢሆንም በአብዛኛው ግን ከተማዋ የተረጋጋች ነበረች ሲል የኤፍፒ ዘገባ አመልክቷል። የኡጋንዳ ፓርላማ የተመሳሳይ ፆታ ግንኙነትን በተመለከተ ዛሬ አንድ አዲስ ሕግ አጽድቋል። ሕጉ ከዚህ በፊት የነበሩትንና በተመሳሳይ ፆታ ግንኙነት ላይ ጠንከር ያለ ቅጣትን የያዙትን አንቀጾች መልሶ አካቷል። በምዕራቡ ዓለም መንግስታት ከፍተኛ ተቃውሞ በኡጋንዳ መንግስት ላይ ከተደረገ በኋላ ፕሬዚዳንት ዩዌሪ ሙሴቪኒ አዲሱ ረቂቅ እንደገና እንዲታይ ሐሳብ አቅርቦ የነበረ ቢሆንም ሸንጎው አዲሱን ሕግ በአንድ ተቃውሞ ብቻ አጽድቋል። ባህላችንን እንከላከላለን፣ ምዕራቡ ዓለም ኡጋንዳን አይገዛም ሲሉ ተደምጠዋል። የሸንጎ አፈ ጉባኤ አኔት አኒታ ኦሞንግ አንድ ሰው የተመሳሳይ ፆታ ግንኙነት ተከታይ በመሆኑ ብቻ እንደ ወንጀለኛ እንደማይቆጠር ነገር ግን ድርጊቱን በአደባባይ ከፈጸመ እስከ ዕድሜ ልክ ስራት እንደሚያስቀጣ አዲሱ ህግ ይደነግጋል። ህጉም በተደጋጋሚ የሚጥስ ደግሞ በሞት እንደሚቀጣ ተደንግገዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በእስራኤል እስር ላይ የነበረ አንድ የፍልስጤም እስላማዊ ጂሃድ ቡድን አባል ለሶስት ወራት ረሃብ አድማ ካደረገ በኋላ ዛሬ ህይወቱ ማለፉ ተዘግቧል። የ45 ዓመቱ ካድር አድናን በታሰረበት ክፍል ውስጥ ራሱን ስቶ ከተገኘ በኋላ ወደ ሆስፒታል ተወስዶ የነበረ ቢሆንም ሕይወቱ ማለፉ ታውቋል። ኢስላሚክ ጂሃድ የተሰኘው ቡድን አባል የሆነው አድናን ባለፈው ጥር መጨረሻ በሽብርተኝነት ተሳትፏል በሚል በዌስት ባንክ በቁጥጥር ስር ከዋለ በኋላ የረሃብ አድማውን ጀምሮ የነበረ ሲሆን ከዚህ በፊትም በተመሳሳይ በቁጥጥር ስር በዋለበት ወቅቶች የረሃብ አድማ በማድረጉ ይታወቃል። የአድናን ሞት እንደተሰማ በሐማስ ቁጥጥር ስር ባለው ከጋዛ ሰርጥ ሶስት ሮኬቶች መተኮሳቸውን የእስራኤል ሰራዊት አስታውቋል። ሮኬቶቹ ሰውን ሳይጎዱ ባዶ መሬቶች ላይ ማረፋቸውንም አስታውቋል። ኢስላሚክ ጃድ የተሰኘው ቡድን የእስረኛውን ሞታው አውግዞ በእስራኤል ላይ የሚደረገው ትግል እንደሚቀጥል አስታውቋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ፊሊፒንስ ከሚመጣባት ጥቃት ለመከላከል አገራቸው ያላትን ቁርጠኝነት አሜሪካንን በመጎብኘት ላይ ላሉት የአገሪቱ ፕሬዝደንት ገልጸውላቸዋል። ሁለቱ ፕሬዚደንቶች የተገናኙት በፊሊፒንስ እና በቻይና መካከል ያለው ውጥረት እየጨመረ በመጣበት ወቅት ነው። ፕሬዚደንቱ በተጨማሪም የፊሊፒንስን ጦር ለማዘመን የሚደረገውን ጥረት አሜሪካ መደገፏን እንደምትቀጥል አስታውቀዋል። ሁለቱ መሪዎች የፊሊፒንስን ጸጥታና ሰራዊቷን ማዘመን በተመለከተ አዲስ የመከላከያ ስምምነት ተፈራርመዋል። የፈላጭ ቆራጩ የቀድሞው የፊሊፒንስ መሪ ፈርዲናንድ ማርቆስ ልጅ የሆኑት የወቅቱ የፊሊፒንስ ፕሬዚደንት ፈርዲናንድ ማርቆስ ሁለተኛ ትናንት ዋሽንግተን ላይ እንደተናገሩት በደቡብ ቻይና ባህር እያየለ በመጣው ውጥረት ውስጥ አገራቸው ከፊት ትገኛለች በመጨረሻም አድማጮች በአሜሪካ ደቡብ ድንበር በኩል የሚገቡ የቻይና ዜጎች ቁጥር እየጨመረ መምጣቱን አክሲዮስ የተሰኘው የዜና አገልግሎት ዘግቧል ጭማሪው የታየው ቻይና በምትከተለው የኮቪድ ፖሊሲ ምክንያት እንዲሁም አገሪቱ ድንበሯን ክፍት በማድረጓ ነው ተብሏል ወደ አሜሪካ በደቡብ ድንበር በኩል የሚገቡት ቻይናውያን ቁጥር ባለፈው አንድ ዓመት በአስር እጥፍ ጨምሯል ተብሏል። ካለፈው ጥቅምት ወር ወዲህ 4366 ቻይናውያን ድንበሩን አቋርጠው በሕገ ወጥ መንገድ ወደ አሜሪካ ገብተዋል። ኢኳዶር የቻይና ዜጎችን ካለ ቪዛ መቀበሏ ለስደተኞቹ መምጣት አስተዋጽኦ አድርጓል ተብሏል። ይህ በእንዲህ እንዳለ ሦስት ሺህ የሚሆኑ ስደተኞች ከደቡብ ሜክሲኮ በመነሳት 750 ኪሎ ሜትር የሚፈጀውንና ወደ መዲናዋ ሜክሲኮ ሲቲ የሚያደርጉትን የእግር ጉዞ ጀምረዋል። ተስፋቸው አሜሪካ ድንበር መድረስ ነው። ስደተኞቹ ረጅም ጊዜ በሚወስደው ቪዛ ተሰላይተው በተቃውሞ የእግር ጉዞውን መጀመራቸው ታውቋል። በቡድን የሚደረገው ጉዞ ከዚህ በፊት እንደተደረገው ሁሉ በተቃውሞ የሚደረግ ሲሆን፣ ባለፈው ረቡዕ አንድ የስደተኞች መብት አቀንቃኝና ስድስት ፍልሰተኞች ከንፈራቸውን በክር በመስፋት ተቃውሟቸውን ገልጸዋል። አንድ ላይ ሆኖ በቡድን መጓዙን የሚመርጡት ከሕገ ወጥ አዘዋዋሪዎችና ከሌሎችም ከሚደርስባቸው ጥቃት ራሳቸውን ለመከላከል ነው ተብሏል። አድማጮችን፣ ለምሽቱ ያዝነው ዜና በዚሁ ተጠቃሏል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ ሚያዝያ 24 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የስርጭት መሐንዲሳችን ኦድሬስ ሪገስ፣ የምሽቱ የምስልና ድምፅ አቀናባሪዎች ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ ዝግጅቶች አሰናጃችን ደግሞ አባየው ገበያው ናት። የቀጥታ ስቱዲዮ ምስልና ድምፅ አቀናባሪው ጆጊል ነው። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ በትግራይ ክልል ተማሪዎች ወደ ትምህርት ገበታ በመመለስ ላይ መሆናቸው ተገለጠ። በሰሜን ኢትዮጵያው ጦርነት ሳቢያ በትግራይ ክልል ከሶስት ዓመት በላይ ከትምህርታቸው ተስተጓጉሎ የቆዩ ተማሪዎች ከትላንትና ዕለት ጀምሮ ወደ ትምህርት ገበታቸው በመመለስ ላይ መሆናቸው ታውቋል። ይሁንና አሁንም በጦርነቱ የተፈናቀሉ ዜጎች መጠለያ ሆነው በማገልገል ላይ በሚገኙ በከፍተኛ ውድመትም በደረሰባቸው ትምህርት ቤቶች ትምህርት ገና አለመጀመሩ ታውቋል። ትምህርት ለመጀመር ባልተቻለባቸው ትምህርት ቤቶች ሁኔታዎችን በአፋጣኝ በማመቻቸት የመማር ማስተማር ሂደቱን በቅርቡ ለመጀመር ጥረት በማድረግ ላይ ነኝ ሲል የክልሉ ትምህርት ቢሮ አስታውቋል። ሙልጌታ ጽበሀ ተከታትሎታል። በመቀለ ከተማም ሀፄ ዮሐንስ መሰናዶ ትምህርት ቤት ተማሪ የሆነችው ህሊና መብራቱ ከሶስት ዓመት በላይ የተቋረጠባትና ዳግም የጀመረችው የአስራ ሁለተኛ ክፍል ትምህርቷን በመማር ላይ ሳለች ነው። ያገኘኋት ህሊና በመጀመሪያ በኮቪድ-19 ቀጥሎም በጦርነቱ ትምህርቷ ባይስተጓጎል ኑሮም በአሁኑ ጊዜ የሶስተኛ ዓመት የዩኒቨርሲቲ ተማሪ ትሆን እንደነበር ትገልጻለች። በዛሬው እለት እርሷ ወደ ትምህርት ገበታዋ ለመመለስ ስትበቃ፣ ጦርነቱ በፈጠረው ሁነት ምክንያት የእርሷን እድል ለማግኘት እድሉ ያልደረሳቸውና በተሟላ ሁኔታ ያላገኘቻቸውን የክፍል ጓደኞቿ አስባቸዋለች። ከእኛ በኋላ የነበሩትና የእኛ ባቸው የነበሩ ተማሪዎች ሁሉ አልፈውናል። እኛ እስካሁን አስራ ሁለተኛ ክፍል ነን። አሁን በድጋሚ ትምህርት ተጀምሯል ከሶስት አመት በኋላ ያው ደስ ብሎናል። ግን ብዙ ተማሪ ደግሞ እኛ ጎን ላይ የለም እና ትንሽ እሱ ደግሞ ያሳዝናል። በተፈጠረው ነገር ህይወታቸው ያለፋሉ፣ ሴቶች ሆነውም የተጠቁ አሉ። እና በዚህ ምክንያት ከጎናችን የነበሩ አብረውን የሚማሩ አብረውን ያደጉ ተማሪዎች በአሁኑ ጊዜ አብረውን አይደሉም። እንደምንም ሆኖ ግን አሁንም ዛሬ ትምህርት ተጀምሯል። እንደዛም ሆኖ ግን ለትምህርት ያለው የተማሪው ዝግጁነት በጣም ደስ ይላል። ጦርነቱን ተከትሎ በመምህራንና በተማሪዎች ላይ የደረሰው የስነልቦና ጫና ለማቃለልና የትምህርት ቁሳቁስ ያልተሟላላቸውን ተማሪዎች ለማገዝ ጥረት ማድረግ እንደሚያስፈልግ ህሊና ታሳስባለች። ዛሬ የተጀመረው የመማር ማስተማር ሂደትም ተማሪዎች ያለ ትምህርት የተላለፋቸውን ጊዜ ለማካካስ በሚያስችል ስርዓት መመራት እንደሚኖርበት አስተያየቷ አካፍላለች። የሀፄ ዮሐንስ መሰናዶ ትምህርት ቤት ምክትል ርዕሰ መምህር መምህር ሰለሞን ብርሃነ በትምህርት ቤቱ ትምህርት ከመቋረጡ በፊት ከ1800 በላይ ተማሪዎች እንደነበሩ አስታውሰው እስካሁን ከ1200 በላይ ተማሪዎች መመዝገባቸው ተናግረዋል። ክላስ ውስጥ ደስተኞች ነበሩ። እንዳያቸው አስተማሪዎቻችንም ልጆቻችን ወደ ትምህርት ቤት መጥተው መማራቸው ራሱ እዚህ ግቢ ማየታችን ራሱ በጣም ደስ ብሎናል። ምክንያቱም ከዚህ በፊት የነበረው ሁኔታ በጣም አስቸጋሪ ነው የነበረው። ተማሪዎቻችን የት እንዳሉ በማናውቅበት ሁኔታ፣ አስተማሪዎቻችን የትን ቦታ ተበታት ነው በነበሩበት ሰዓት፣ አሁን የተወሰነ ሰላም አግኝተን ወደ ትምህርት መመለሳችን በጣም ደስተኞች ነን። ደስ የሚል ነገር ነው ያየ ነው ፊዚካሊ ለውጥ አላቸው። በጣም ትላልቆች ሆነዋል። የ21 የ22 ዓመት ተማሪዎች እድሜ ይዘው ነው የመጡት። እንደ ድሮ እነዚህ ትሪት ማድረግ ከባድ ነው። ፕላስም ተማሪዎቻችን ከትምህርት ውጭ ስለነበሩ ትምህርት እንዲማሩ ለማድረግ ራሱ ከባድ ነው። ይህ እንደ አንድ አሳይመንት ወስደን እዛ ላይ ደግሞ እየሰራ ነው ያለ ነው። በትምህርት ቤቱ ለመማር ማስተማሪው ሂደት የሚረዱ ግብዓቶች መውደማቸውንና ትምህርቱ ዛሬ ሊጀመር የቻለው በግል ተቋማት በመታገዝ እንደሆነ የጠቀሱት ምክትል ርዕሰ መምህሩ በተቻለ አቅም ሂደቱ ተጠናክሮ እንደሚቀጥል አመልክተዋል። የመቀለ አንደኛ ደረጃ ትምህርት ቤት በመቀለ ከተማ ትምህርት ከጀመሩ ትምህርት ቤቶች ሌላው ነው። በትምህርት ቤቱ ያገኘናት ሜሮን ተወልደ የአስራ አምስት ዓመት አዳጊ ናት። በአሁኑ ጊዜ ዘጠነኛ ክፍል መድረስ ይገባት እንደነበረ እና በጦርነቱ ሳቢያ የሰባተኛ ክፍል ትምህርቷን ለመጀመር መዘጋጀቷን ተናግራለች። አሁን ትምህርት በመጀመሩ ልዩ ስሜት ተሰምቶናል። ትምህርታችን በሚገባ መከታተል አለብን። ምክንያቱም እንደ ሌሎቹ ወደ ከፍተኛ ደረጃ ለመድረስ ጥረት ያስፈልጋል። በመቀለ ከተማ ቅሳነትና ሐፄ ዮሐንስ አንደኛ ደረጃ እንዲሁም ማይወይኒ ሁለተኛ ደረጃ የተባሉ ትምህርት ቤቶች አሁንም የተፈናቃይ ማዕከል ሆነው ነው ያገኘኋቸው። በቅሳነት ትምህርት ቤት ተጠልለው የሚገኙት አቶ እምባይነህ አዲሱም ቤት ትምህርት ከይመሃር ወይ ሰብ ዘምሁሮ የብሉን ካብዚ ቦታ እዚ ናብ ቦታ ናእቲኢና ህፃናት ትምህርት እንዳይማሩ የሚያስተምራቸው የለም። ከዚህ ተነስተን መመለስ የምንፈልገው ወደ ቀያችን ነው። እዚያው ተመልሰን የሚሰራው ይሰራል፣ የሚማረውም ይማራል። አሁን ግን በችግር ውስጥ ነን። በዚህ ትምህርት ቤት ይማሩ ለነበሩ ተማሪዎች የሚማሩበትን ቦታቸውን ይዘነዋል። የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ የትምህርት ሂደቱን ዳግም ለማስጀመር ከተጓዙበት ከቆላ ተንቤን ሆነው ለአሜሪካ ድምፅ በስልክ በሰጡት ማብራሪያም በክልሉ ከትናንት ጀምሮ ትምህርት ቤቶች መከፈታቸውን አስታውቀዋል። ትምህርት ቤቶች በጦርነቱ የደረሰባቸው ውድመት ከፍተኛ ቢሆንም ለቀጣይ ትውልድ በማሰብ ድንኳን ወጥረንም ቢሆን ትምህርት እያስጀመርንን ብለዋል። ዝተፈላለየ ብርክ ዓይነት ጉዳት ዘለዎ ትምህርት ቤቶች በጦርነቱ የደረሰባቸው ጉዳት በተለያየ ደረጃ የሚታይ በመሆኑ በሁሉም ዘንድ ትምህርት በተመሳሳይ ቀን ዳግም ይጀመራል ተብሎ አይጠበቅም። ትላንትና ዛሬ ያልጀመሩቱ በቀጣይ እንዲጀምሩ ጥረት እያደረግን ነው። በአጠቃላይ ጊዜያዊ አስተዳደሩ በተረከባቸው የትግራይ ክልል አካባቢዎች በሁሉም የትምህርት ደረጃዎች ትምህርቱን ዳግም ለመጀመር እየሰራን ነው። የተፈናቃዮች መጠለያ ሆነው በማገልገል ላይ የሚገኙ ትምህርት ቤቶችን ተፈናቃዮችን በአፋጣኝ ወደ ሌላ ቦታ በማዛወር ትምህርት እንዲጀምሩ እንደሚደረግ የክልሉ ትምህርት ቢሮ ኃላፊ ገልጸዋል። ዶክተር ኪሮስ አያይዘውም ተማሪዎች ሳይማሩ የተላለፏቸውን ዓመታት ለማካካስ ታቅዶ እየተሰራ መሆኑ አመልክተዋል። ሓደ ዓመት ካብ ኣርባዕተ ሰሚስተር ምግባር ናይ ሓደ ሰሚስተር ንውሓት ግዜ ክልተ ወርሒ ንፈረቓ ንክኸውን ብምግባር አንዱን ዓመት በአራት መንፈቀ ዘመን በመክፈል የአንድ መንፈቀ ዘመንን ርዝመት ሁለት ወር ተኩል በማድረግ የትግራይ ክልል ህፃናት በዕድሜያቸው ሊደርሱበት ወደሚገባቸው የትምህርት ደረጃ እስኪደርሱ ደርሱ በአንድ ዓመት የሁለት ዓመት ትምህርት ለማስተማር አቅደን እየሰራን ነው። በትግራይ ክልል ትምህርት ስለጀመሩ ተማሪዎችና ትምህርት ቤቶች ቁጥር የተጠየቁት የቢሮ ኃላፊው እስካሁን ድረስ የቅበላ ምዝገባው እየተከናወነ መሆኑ ጠቅሰው በቀጣይ የተሟላ መረጃ ይፋ እንደሚያደርጉ አመልክተዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም። ሙልጌታ ጽብሃን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ተከታዩ የመጽሔት ርዕስ ደግሞ የዓለሙ ምግብ ፕሮግራም በትግራይ የሚያደርገውን የእርዳታ ምግብ እደላ ማቋረጡን ይመለከታል። የተባበሩት መንግስታት ድርጅት የምግብ ፕሮግራም ደብልዩ ኤፍ ፒ ለረሃብ ለተጋለጡ ሰዎች በተሰናዳ የእርዳታ ምግብ ላይ የተፈጸመውን ስርቆት ለማጣራት የያዘውን የውስጥ ምርመራ እያካሄደ ባለበት በአሁኑ ወቅት በሰሜን ኢትዮጵያ በትግራይ ክልል የሚካሄደውን የእርዳታ ምግብ ስርጭት ማቋረጡን አራት የረድኤት ሰራተኞች ናቸው ያስታወቁት። ሙሉ ዘገባውን እንደሚከተለው አቀርበዋለሁ። ደብሊውኤፍፒ ከተባበሩት መንግሥታት ድርጅትና ከሌሎች አጋሮቹ የተገኘውን የእርዳታ ምግብ ሁለት ዓመታት የዘለቀውና ባለፈው የጥቅምት ወር መገባደጃ የተጠናቀቀው አስከፊ የእርስ በርስ ጦርነት አንዷ ማዕከል ወደ ነበረችው ትግራይ የማድረስ ኃላፊነት ወስዶ በመስራት ላይ ነበረ። እንደ መንግስታቱ ድርጅት ሀዞችም ቁጥሩ ስድስት ሚሊዮን እንደሚሆን ከሚገመተው የክልሉ ህዝብ ከአምስት ሚሊዮን በላይ የሚሆነው የምግብ እርዳታ ፈላጊ ነው። የዓለሙ የምግብ ፕሮግራም ለትግራይ የሚላከው የእርዳታ ምግብ ከታለምለት ዓላማ ውጪ መዋሉን ተከትሎ ባለፈው ሚያዝያ 15 2015 ዓ ም የምግብ እደላ ሥራውን ለጊዜው ማቋረጡን ለሰብአዊ አጋሮቹ አስታውቋል ሲሉ ከአራቱ የረድኤት ሠራተኞች አንዱ አሶሲየትድ ፕሬስ ተናግረዋል። የተቀሩት ሦስቱም የተባለውን መረጃ ትክክለኝነት ማረጋገጣቸውን የዜና ወኪሉ አክሎ ዘግበዋል። ይሁንና ጉዳዩን አስመልክቶ ለመገናኛ ብዙኃን መረጃ የመስጠት ፍቃድ እንደሌላቸው በመግለጽ አራቱም የረድኤት ሰራተኞች ስማቸው ይፋ እንዳይደረግ ጠይቀዋል። ይህ በእንዲህ እንዳለም ደብሊው ኤፍ ፒ በድርቅና ግጭቶች ሳቢያ አጠቃላይ ቁጥሩ 20 ሚሊዮን የሚጠጋ ህዝብ ሰብአዊ እርዳታ በሚፈልግባት ኢትዮጵያ ከታለምለት ዓላማ ውጪ በዋለውና ዝርፊያ በተፈጸመበት የእርዳታ ምግብ ጉዳይ ዙሪያ ምርመራ እያካሄደ መሆኑን አሶሲኤትድ ፕሬስ ባለፈው ወር ባወጣው የዜና ዘገባ ይፋ አድርጎ ነበር። የዓለሙ የምግብ ፕሮግራም የኢትዮጵያ ቢሮ ዲሬክተር ባለፈው መጋቢት 27 2015 ዓ ም ኢትዮጵያ ውስጥ ለሚገኙ የረዴ ስራ አጋሮቻቸው በላኩት ደብዳቤ ከታለምለት ዓላማ ውጪ ስለዋለውና ዝርፊያ ስለተፈጸመበት የእርዳታ ምግብ ጉዳይ የምታውቁት ነገር ካለ ሠራተኞቻችሁ፣ ወይም ተረጂዎቻችሁ፣ አሊያም የአካባቢ ባለሥልጣናት ያደረሷችሁ መረጃ ካለ አጋሩን ማለታቸውም ተዘግቦ ነበር። የተዘረፈው የምግብ መጠን አንድ መቶ ሺህ ያህል ሰዎችን መመገብ የሚያስችል ነው ሲሉ ሁለት የእርዳታ ሠራተኞች በወቅቱ ለአሶሲየትድ ፕሬስ መናገራቸው ይታወሳል። የእርዳታ ምግቡ ተከማችቶ ከነበረበት የሽራሮው ከተማ ውስጥ ካለ አንድ የምግብ ማከማቻ መጋዘን ነው የተዘረፈው። ለዝርፊያው ተጠያቂ ማን እንደሆን ግን በጊዜው አልታወቀም። በሌላ በኩል አዲሱ የትግራይ ጊዜያዊ ፕሬዚዳንት አቶ ጌታቸው ረዳ እየተባባሰ መጥቷል ባሉት ለተረጂዎች የታለመን የምግብ እርዳታ ከታለመበት ዓላማ ውጭ የመዋልና ሽያጭ ዙሪያ ባለፈው ወር የደብሊዩ ኤፍፒ ከፍተኛ ባለሥልጣናት መቀሌም በጎበኙበት ወቅት መወያየታቸውን መናገራቸውም ተዘግበዋል። ክቡራትና ክቡራን ተመልካቾቻችን ወደ ደቡብ ኢትዮጵያ የሚወስደን ነው። ተከታዩ ዘገባ የጋምቤላ ነጻነት ግንባር አባላት ከእስር እየተለቀቁ ነው። በጋምቤላ ክልል የጋምቤላ ነጻነት ግንባር ጋነግ አባላትና በቡድኑ ስም ታስረው የነበሩ ሰዎች ከእስር እየተለቀቁ መሆኑን ግንባሩ ነው ያስታወቀው። የክልሉ የሰላምና ጸጥታ ቢሮ በበኩሉ እስረኞችን መፍታት በሰላም ስምምነቱ ከተገለጡ አበይት ጉዳዮች አንዱ መሆኑን በመጥቀስ አሁን በእስር ላይ የሚገኙ ቀሪ የቡድኑ አባላትም ይለቀቃሉ ብሏል። በክልሉ መንግስትና በግንባሩ መካከል የተፈረመው የሰላም ስምምነት ለክልሉ ሰላምና ልማት ወሳኝ ሚና ይኖረዋል ነው የተባለው። ናኮር መልካ አጭር ዘገባ ደርሶናል። ራሱን የጋምቤላ ነጻነት ግንባር ጋነግ ብሎ የሚጠራው ታጣቂ ኃይል ከክልሉ መንግስት ጋር የሰላም ስምምነት ፈርሞ ወደ ሰላማዊ ትግል መመለሱ የተገለጸው በዚሁ መያዝያ ወር 2015 ዓ ም ነው። ከዚሁ ጋራ ተያይዞ በቡድኑ ስም ታስረው የነበሩ ሰዎችና አባላቱም ከእስር ተፈተው ለታድሶ ስልጠና መግባታቸውን የቀድሞው የግንባሩ ጦር መሪ ጋትሏክ ቡም ለአሜሪካ ድምፅ ተናግረዋል። የእስረኞች መፍታት አንዱ ነጥብ ነው እና መከናወን የነበረበት ስልጠና ከመጀመሩ በፊት ነበረ የታድሶ ስልጠና። ምክንያቱም እስር ቤት ያሉ አባላቶቻችንና አመራሮቻችን ስልጠናም ይመለከታቸዋል የሚል አቋም ላይ ስለደረሰን ነው። ሲለዩ ወደ አስራ አራት የሚሆኑ ሰዎች ነው የአባላቶቻችን የተለዩት። ከዛ ውስጥን አምስት ሰው ብቻ ነው የወጣው እስካሁን ይሁንና አሁንም ያልተለቀቁ ቀሪ አባሎቻቸውና ሌሎችም ሰዎች መኖራቸውን ጋትላክቦም ሳይጠቁሙ አላለፉም። ግን አሁን እንደታቀደው እና እንደታሰበው የሆነ አይደለም። አሁን እስካሁን የተፈቱ አምስት ሰዎች ብቻ ነው። ማን በሂደት ይፈጣሉ። አሁን ለምሳሌ በዚህ ሳምንት ሊፈቱ ይችላሉ የሚል አግሪመንት ላይ የደረሰው ከመንግስት ጋር አንዱ ሁለት ሰው ፋይል አልነበራቸውም። እስካሁን ዝም ብሎ ነው እስር ቤት ሲቀመጡ የነበሩ ማለት ነው እና ሌሎች አራት የሚሆኑ ሰዎች ፋይላቸው በፌዴራል ስር ነው። ጉዳያቸው በፌዴራል ነው የተዳኛ ያለው እና ወረቀት ወደ ፌዴራል ይጻፋል። ሌሎች ደግሞ የሚያደርሱት ሰዎች ህገ ወጥ የጦር መሳሪያ ዝውውር ተብሎ ነው የተከሰሱት። ሌሎችን ተያዙ በዛው እና ህገ ወጥ ጦር መሳሪያ አዘዋውሮች አይደሉም። የክልሉ የሰላምና ጸጥታ ጉዳዮች ቢሮ ምክትል ኃላፊ አቶ ኡቶ ኡኮት በበኩላቸው እስረኞችን መፍታት የሰላም ስምምነቱ አንድ አካል መሆኑን ተቀብለው የተፈቱ እንዳሉ ሁሉ በጋነግ ምክንያት ታስረው ሳይፈቱ የቀሩም ግለሰቦች በስምምነቱ መሰረት እንደሚፈቱ አመልክተዋል። ጠቅላላ በእነሱ ስም ምክንያት የታሰሩ ወደ አስራ ስምንት ናቸው። ነገር ግን አሁን ወደ ሰባት የሚሆኑትን ወጥተዋል። ወደ አምስት የሚሆኑ ገነብ ፕሮሴስ ላይ ያለ ጠቅላላ ወደ አስራ ሁለት ይወጣሉ ብሎ ነው ስፐክት ያደረጉ። ሌሎች ጉዳያቸው በፌዴራል ነው የተያዘ በፍች ቢሮ በኩል ተጽፏል። ሌላ ወንጀል ከሌላቸው በስተቀር በስምነት መስራት ይፈታሉ። ከዚህ በኋላ ለሚመጡ የጋነግ አባላት ጭምር የታድሶ ስልጠና ለመስጠት የክልሉ መንግስት ዝግጁ መሆኑን የጠቆሙታል። ቶቶ፣ የተደረገው የሰላም ስምምነት ያመጣል ስላሉት ፋይዳም አብራርተዋል። አንደኛ፣ ክልሉ ከጸጥታ ስጋት ነጻ ያደርገዋል። ዜጎችን እንቅስቃሴያቸው ያለ ስጋት መንቀሳቀስ ይችላሉ። የነበሩ የተበላሹትን ማይወራዊ ስራዎችን መልሶ ወደ ሰላም የሚመለሱበት ሲሆኑ ሰዎች አሉ ጥርጣሬዎች ነበሩ። ስለዚህ እነዚህ ጥርጣሬዎች የማስወገድ እና በእክርተና በሰላም ሰዎች አብረው እንዲኖሩ ማድረግ ነው። የቀድሞ ጦር መሪ ጋቱ ላክቡም ድርጅታቸው ጋነክ ከኦሮሞ ነጻነት ሰራዊት ጋር ግንኙነቱን በማቆም ታጣቂው ኃይል ወደ ሰላም ስምምነት እንዲመጣ ጥሪ ስለማቅረባቸው መዘገባችን ይታወሳል። የኦሮሞ ነጻነት ሰራዊትም ከኢትዮጵያ መንግስት ጋር በታንዛኒያ ራስ ገዝ አስተዳደር በሆነችው የዛንዚባር ደሴት አደራዳሪ ወገኖችና ዓለም አቀፍ አካላት በተገኙበት ላለፉት ሰባት ቀናት በቅድመ ድርድር ንግግር ላይ እንደሚገኝ ይታወቃል። ለአሜሪካ ድምፅ ናኮር መልካ ካምቦ። አመሰግናለሁ ናኮር አሁን ደግሞ ወደ ቦረና የሚወስደንን ዘገባ እንመልከት በቦረና ዞን ያቤሎ ወረዳ በእርዳታ እህል ስርቆት ወንጀል በተጠረጠሩ አራት ወጣቶች ላይ የሰብአዊ መብቶች ጥሰት ፈጽመዋል የተባሉት ስምንት የቀበሌ አስተዳደር ኃላፊዎች በቁጥጥር ስር መዋላቸውን ያቤሎ ወረዳ አስታወቀ በስርቆት ወንጀል ተጠርጥሮ በተያዙት ወጣቶች ላይ የሰብአዊ መብት ጥሰት ፈጽመዋል በሚል የክስ አቤቱታ የቀረበባቸው የሄር ወዩ ቀበሌ ሊቀመንበርና ሌሎች ሰባት ሰዎች በቁጥጥር ስር ውለው ጉዳያቸው በፍርድ ቤት እየታየ መሆኑን የወረዳው አስተዳዳሪ አቶ ጎቡጨና ተናግረዋል። የያቤሎ ወረዳ ፖሊስ ኃላፊም ተጠርጣሪዎቹ በቁጥጥር ስር ውለው የክስ መዝገብ ተከፍተዋል ነው ያሉት። ገልሞ ዳዊት ተከታትሎታል። የወረዳው አስተዳዳሪ አቶ ጎቡ ጨና ከትላንት በስቲያ እሁድ ሚያዝያ 22 2015 ዓ.ም በእርዳታ ኃይል ስርቆት ተጠርጥረው በግጽላ እስር በዋሉ ወጣቶች ላይ በቀበሌ ኃላፊዎቹ ተፈጸመ ስለተባለው ቅጣት ሲያስረዱ ለባብና ገንዳ ሀርዌዩ ጀደሙ አና ያበሎ ጀለከም ብሎ ባጭሩ የተከሰተው ነገር በያቤሎ ወረዳ ሄሮወዩ ቀበሌ በአንድ የእህል መጋዘን ውስጥ ተቀምጦ የነበረ 12 ኩንታል የእርዳታ እህል ባልታወቁ ወጣቶች ይሰረቅና ለአንድ ነጋዴ ይሸጣል። በነገታው የቀበሌው አስተዳደር ተሰርቆ የተሸጠውን እህል በነጋዴው ቤት ያገኘዋል። እሱም እህሉን የሸጡለት ወጣቶች እንደሆኑ ተናገረ። ወጣቶቹ ተይዘው ሲጠየቁ ድርጊቱን መፈጸማቸውን ካዱ። ይህ የሆነው ሚያዝያ 14 ቀን ነበር። በድጋሚ ሚያዝያ 18 ቀን ሲጠየቁ አሁንም ወጣቶቹ ድርጊቱን አለመፈጸማቸውን ተናገሩ። ከዚህ በኋላ ወጣቶቹ ድርጊቱን አልፈጸምንም በማለታቸው ለሁለት ቀናት ፖሊስ ጣቢያ አድረው ተለቀቁ። ሆኖም በድጋሚ አሁንም እሁድ ጠዋት በቁጥጥር ስር አዋሏቸው። እነዚህ ልጆች ከዚህ በፊት ድርቅ በርትቶ በነበረበት ወቅት ከአካባቢው ጤና ጣቢያ የልጆች ምግብ በመስረቅ ተጠርጥረው ተይዘው ነበር። ከነሱ መካከል አንደኛው ልጅ ተፈርዶበትም ነበር። የቀበሌ ሚሊሻዎች ያንን መነሻ አድርገው ከቀበሌው አስተዳዳሪ ትእዛዝ ተቀብለናል ብለው ከዚህ በፊት ተመሳሳይ ስርቆት ፈጽመዋል በሚል በልጆቹ ላይ በቦረና አካባቢ ጭምር ተቀባይነት የሌለው ድርጊት ፈጸሙባቸው። በተጠርጣሪ ወጣቶቹ ላይ የተፈጸመው የሰብአዊ መብቶች ጥሰትም በማህበራዊ መገናኛ ትስስሮች መሰራጨቱን ተከትሎ የመወያያ ርዕስ ሆነዋል። በማህበራዊ ትስስር ገጾች በስፋት የተጋራውን የወጣቶቹ ምስል የአሜሪካ ድምፅ ማረጋገጥ ባይችልም በምስሉ ላይ አንደኛው ወጣት በመሬት ላይ አንደኛው ደግሞ በእንጨት ላይ በገመድ እጃቸውን የፈጥኝ ታስረው ከጎናቸው የህግ አስከባሪ ልብስ የለበሱ ግለሰቦች ይታያሉ። በዚህ አይነቱ ኢሰብዓዊ አያያዝ ላይ የተሳተፉ የልወዩ ቀበሌ አስተዳደርን ጨምሮ ሌሎች ኃላፊዎች በቁጥጥር ማዋላቸውን አቶ ጎቡጨና ተናግረዋል። ኢንስፔክተር ማልቼ ጃርሶ የአያበሎ ወረዳ ፖሊስ አዛዥ ናቸው አምረኮ የቀበሌ አስተዳዳሪዎቹ ችግር ልጆቹ ከዚህ በፊት በስርቆት የተጠረጠሩ በመሆናቸው ይመስለኛል ይህን ድርጊት የፈጸሙባቸው አሁን ይህን ጸያፍ ድርጊት ፈጽመዋል የተባሉትን ስምንት ሰዎች በቁጥጥር ሥር አውለናል ቁጥሩም ከዚህ ሊጨምር ይችላል ጉዳዩን እያጣራ እንያለ ነው አሁን ቀጠሮ ጠይቀንበታል ፍርድም የሚሰጥበት ይሆናል። የያበሎ ወረዳ አስተዳደር በተጠቀሰው ኢሰብአዊ አድራጎት የተሳተፉ ቀሪ ሁለት ሰዎች መኖራቸውንና ፖሊስ እያፈላለጋቸው እንደሆነም ጠቁመዋል። ለአሜሪካ ድምፅ ገልሙ። ዳዊት ከምስራቅ ሸዋ ዞን አዳማ አመሰግናለሁ ገልሞ። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ለመጽሔቱ ዘገባዎች መጨረሻ ወዳደረግነው ርዕስ ነው የምናልፈው። ሶማሊያ ዜጎቿን ከሱዳን ማውጣት መጀመሯን ይመለከታል። ሶማሊያ በትጥቃዊ ፍልሚያ ከምትናጠው ሱዳን ዜጎቿን ማስወጣት ጀምራለች ከትላንት በስቲያ እሁድ ምሽት ከአንድ መቶ የሚበልጡ ሶማሊያውያን ከካርቱም በአውሮፕላን ሲወጡ በቀጣዮቹም ቀናት ተጨማሪ ሶማሊያውያንን ይዘው የሚወጡ አውሮፕላኖች እንደሚላኩ የሶማሊያ መንግስት አስታውቋል በተለይ የሀገራቸው ስርአተ መንግስትና የትምህርት ስርአቱ በተንኮታኮተባቸው አመታት በሱዳን ትምህርታቸውን ያጠኑ ሶማሊያውያን ስብስብ ሁኔታውን በልዩ ትኩረት እየተከታተለ መሆኑ ተ ተገልጠዋል ሱዳን ስለ ሰጠቻቸው የትምህርት ዕድል ያመሰገኑት ሶማሊያውያኑ የሁለት ኃይሎች ትቃዊ ፍልሚያ ፈጥኖ እንደሚያበቃም ተስፋቸውን ይገልጣሉ። መሐመድ ሼክ ኑር ከሞቃዲሾ ያስተላለፈውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች። የሶማሊያ መንግስት ባለስልጣናት ከሱዳን ለመውጣት እየተጠባበቁ ስለሚገኙት ሶማሊያውያን በሀገር ውስጥ መረጃዎችን በመቀበል እየሰሩ ናቸው። ሶማሊያውያኑን በአውሮፕላን የማስወጣቱን እንቅስቃሴ በዋናነት የሚያስተባብረው የውጭ ጉዳይ ሚኒስቴሩ ነው። በርካታ የመንግስት መስሪያ ቤት ሰራተኞችም መረጃዎችን የመቀበልና የማሰናዳት ስራው ላይ ተሰማርተዋል። እሁድ ዕለት አንድ መቶ ገደማ የሚሆኑ ሶማሊያውያን ከሱዳን ወደ ሞቃዲሾ ገብተዋል። የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን የሆኑት አብዱራህማን ኑር መሐመድ ዲናሬ ዜጎቻችንን ወደ ሀገራቸው የመመለሱን ሂደት እንቀጥላለን ብለዋል። ወደፊትም ተጨማሪ ሰዎችን ማውጣታችንን እንቀጥላለን። ሱዳንና ኢትዮጵያ ያሉ ኤምባሲዎቻችንም ውጊያውን ሸሽተው በኢትዮጵያ በኩል እየወጡ ላሉት ዜጎቻችን አገልግሎት በመስጠት ላይ ናቸው። በሱዳን ተቀናቃኝ ወታደራዊ ኃይሎች መካከል እየተካሄደ ያለው ውጊያ ሶማሊያ ላይ ትልቅ አንደምታ አስከትሏል። ስለምን ሁለቱ ሀገሮች በባህልም በትምህርትም ረገድ ጠንካራ በሆነ ግንኙነት የተሳሰሩ ናቸውና። እንደ አውሮፓ የዘመን አቆጣጠር በ1990ዎቹ ዓመታት የሶማሊያ መንግስት ሲንኮታኮት በርካታ ሶማሊያውያን ወደ ሱዳን ተሰደው ሁለተኛ ሀገራቸው አድርገዋት እየኖሩ ነው። ብዙዎች ሶማሊያውያን ተማሪዎችም ሱዳን በሰጠቻቸው የነጻ ትምህርት ዕድል ተጠቅመዋል። በነጻ ትምህርት ዕድሉ ከተጠቀሙት መካከል አንዱ የአሁኑ የሶማሊያ የአገር አስተዳደር ሚኒስትሩ አህመድ ሞአሊም ፊክ ናቸው። በዚያ ክፉ ጊዜ በሯን የከፈተችልን ብቸኛ የቱ ሀገር ሱዳን ነበረች ይላሉ። የሁለተኛ ደረጃ ትምህርቴን ከጨረስኩ በኋላ ሀሳቤ ሶማሊያ ውስጥ ያለ ዩኒቨርሲቲ ለመግባት ነበር። ነገር ግን የእርስ በርስ ጦርነቱ ተቀሰቀሰ። ከዚያም በቃ ትምህርቴን ልማር ወደ ሱዳን ተሰደድኩ። ሱዳን በደንብ ተቀበለችኝ። እንደ ተመኘነውም ከታወቁ ዩኒቨርሲቲዎቿ ገብተን እንድንማር ፈቀደችልን። ተማርን። በሱዳን የተማሩ ሶማሊያውያን ሶምሱድ የተባለ ማህበር መስርተዋል። ሶማሊያ ውስጥ ትምህርት ቤቶች እና ሆስፒታሎች እንዲሁም መዝናኛ ማዕከሎችን እየገነቡ ነው። አህመድ ኦስማን አንዱ የዚህ ማህበር አባል ናቸው። ከሱዳን ወደ ሶማሊያ ስንመለስ ሁላችንም ከተለያዩ ጎሳዎች ብንሆንም ያ ሳይገድበን አንድ ላይ ሆነን የጋራ የንግድ ስራዎችን ጀመርን። ኩባንያችን ትልቅ ደረጃ ሊደርስ የቻለውም እርስ በርሳችን የምንተማመን በመሆናችን ነው። ለዚህ ስኬት ለመብቃታችንም አብረን ሱዳን ያየነው ስልጣኔና ያተረፍነው እውቀት አስተዋጽኦ አበርክቷል። ወደ ሱዳን ተሰደው ትምህርታቸውን ለመከታተል ከቻሉት መካከል የሚበዙት የሞቃዲሾ ህማር ሁለተኛ ደረጃ አዳሪ ትምህርት ቤት ተማሪዎች ነበሩ። በአሁኑ ጊዜ በትምህርት ቤቱ መምህር የሆኑት አብድራህማን አሊ ሱዳን ውስጥ ከተማሩት መካከል አንዱ ናቸው እንደ በፊቱ ያለ የነጻ ትምህርት ዕድል ወደፊት የመገኘቱ ተስፋ የመነመነ ነው ይላሉ ሶማሊያና ሱዳን በብዙ መንገድ የተሳሰሩ ናቸው በተለይም በትምህርት ረገድ ስለዚህም እኛ የሶማሊያ የትምህርት ዘርፍ አባላት ሱዳን ሰላም እንድትሆን እንጸለያለን አሁኑ ወቅት ሱዳን ያሉት ሶማሊያውያን ቁጥር ወደ ስምንት ሺህ እንደሚደርስ ይነገራል። ከዚያ ውስጥ ሶስት ሺህ ያህሉ ተማሪዎች ናቸው። አብዛኞቹ በቀጣዮቹ ሳምንታት ወደ ሶማሊያ እንደሚመለሱ ይጠበቃል። ቆንጅታዬን፣ ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ አራት መቃረቡን ያመለክታል። ለዚህ ክፍል ቅዳሜ ወደሆነው ቅንብር ልወሰዳችሁ። ፍቼ ጨምበላላ በዋሽንግተን ዲሲ ይላል። በዋሽንግተን ዲሲና አካባቢው የሚኖሩ ትውልድ ኢትዮጵያ በአሳለፍነው ሳምንት መገባደጃ ላይ የሲዳማ ሕዝብ የአዲስ ዓመት ብስራትና መባቻ በዓል የሆነው የፍቼ ጨምበላላ በዓልን አክብረዋል። እዚህ ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ ቅጥር ግቢ ውስጥ በተከናወነው ልዩ ስነ ስርዓት በዓል ላይ ባህላዊ ክንዋኔዎች ከመቅረባቸውን በተጨማሪ የሰላምና ወዳጅነት መልእክቶች ተላልፈዋል። ይለናል የተከታተለው ሀብታሙ ስዩም እንዲህ ያቀርበዋል። ህብረ ዝማሬው መጠሪያው ቄጽ ላይ ይሰኛል የሲዳማ አዲስ ዓመት መግባቱን አብሳሪ የመልካም ምኞት፣ የበጎ ህልሞች ማጀቢያ ዜማ ነው። ይህ ልዩ ዜማ በሚሰማበት አዳራሽ በልዩ ቀኑ የሚቀርበው ባህላዊ ምግብ ሻፌይታም አልተዘነጋም። የሚቀጥለው ዓመትም የሰላም ሁላችን ያድርሰን። ይህም መሰል ባህላዊ ክንውኖች የቀረቡበት አዳራሽ ከኢትዮጵያ ምድር በብዙ ሺህ ኪሎ ሜትሮች ርቆ የሚገኝ ነው። በዚህ የተሰባሰቡ ትውልድ ኢትዮጵያውያን ግን ፊቼ ጫምባላላን የሲዳማን አዲስ ዓመት ከማክበር ይህ ሁሉ ርቀት እንደማይገድባቸው ለማሳየት የቆረጡ ይመስላሉ። አቶ ሳሙኤል ስኳሬ ከዝግጅቱ አስተባባሪዎች መካከል አንዱ ናቸው። ዋነኛው የምናከብርበት ምክንያት እንግዲህ ኢትዮጵያ ውስጥ የተለያዩ ብሔር ብሔረሰቦች አሉ። እያንዳንዳቸው የራሳቸው የሆነ ባህል እሴትና የተለያዩ ጥሩ መልካም ቫሊዩስ አላቸው። ከነዛ ውስጥ ኢትዮጵያ ውስጥ ከሚኖሩ ብሔር ብሔረሰቦች ውስጥ አንደኛው ሲዳማ ነው። ሲዳማ ደግሞ የራሱ የሆነ መገለጫዎች አሉት። ከነዛ መገለጫዎች አንዱ የራሱ የሆነ አዲስ አመት አከባበር አለው። እሱም ፊቼ ጫምበላላ ይባላል። እሱን እኛም ደግሞ ሲዳማ እንደመሆናችን መጠን ዛሬ እዚህ አካባቢ የምንኖር ሲዳማ ብቻ ሳንሆን ኢትዮጵያውያን በሙሉ ተሰብስበን ያንን ቀን እያከበር ነው። የኢትዮጵያን በዓል እያከበር ነው ማለት ነው። በሚያዚያ ወር የመጀመሪያ ሳምንታት ውስጥ የሚከበረው ፊቼ ጫምበላላ በሲዳማ ህዝብ ልዩ ክብረ በዓልነቱ በበርካታ ክፍለ ዘመናት መቆየቱን የብሔሩ አባላት ይናገራሉ። የዚህ ምክንያቱ ደግሞ በሲዳማ ህዝብ ዘንድ ያለው ትርጉም ዘርፈ ብዙ ከመሆኑ የመጣ እንደሆኑ ይነግራል ዶክተር ባሃይሉ ቤላሞ። ከዚህ ዝግጅት አስተባባሪዎች መካከል አንዱ ነው። ባሉ ያለውን ትርጉም እንዲያውሳል። አዎ ሲዳማ እንግዲህ ብዙ ከሚታወቅባቸው አራት አምስት ነገሮች ውስጥ አንዱ ፊቼ ነው በቡና ይታወቃል፣ እንደሚታወቀው። በአፍኒ ባህሉ ይታወቃል። አፍኒ እንግዲህ የግጭት አፈታት ስርዓት ነው። ቄጣላ ዘፈኑ ነው፣ በደንብ ይታወቃል በሱ። አራተኛውና ደግሞ ዋነኛው የፊቼ ጨንበላላ በዓል ነው። ይሄ አዲስ አመት የዘመን መለወጫ በዓል ነው። ለሲዳማ ይሄ በዓል ብዙ ነገሮችን አንድ ላይ አድርጎ የሚይዝ ነው። ቅድም ያልኩህን የግጭት አፈታቱንም እርቀ ሰላሙንም ከሰው ጋር ብቻ ሳይሆን ከተፈጥሮ ጋር የምትታረቅበትን ጊዜን ብቻ እንደ አዲስ የምትጀምርበት ሳይሆን ሰው፣ ህዝቡ፣ ማህበረሰቡ ራሱ አሮጌውን ዓመት ያለፈውን ሁሉ ትቶ አዲስ በአዲስ መንፈስ ወደ አዲሱ ዓመት ወደ አዲሱ ህልሙ የሚሸጋግርበት ስለሆነ እና እንዳልኩ ብዙ ሌሎች ባህሎቹንም ስርዓቶቹንም ሰብስቦ የሚያመጣ ስለሆነ ከሲዳማ ማንነት ጋር በጣም ሲና ንመስ ነው ቢባል ማጋነን የሚሆን አይመስለኝም። ፊቼ ጨምባላላ የዘመን ዘመን ሽግግርን አመላካች አፍታ ብቻ ሳይሆን በጎ ያልሆኑ ምዕራፎች እንዲሸኙ በርቅና ምህረት የታገዙ መልካም ዘመናት እንዲመጡ አዎንታዊ ሀሳቦችና መንፈስ እንዲሰፍኑ የሚጠየቅበት የባህል መድረክም ነው። አቶ ሳሙኤል ስኳሬ በድጋሚ ፍቼ ሲደርስ ከመድረሱ በፊት ሽማግሌዎች ተሰብስበው ይጾማሉ፣ ለሀገሪቷ ይጸልያሉ፣ የተጣላን ያስታርቃሉ። በአጠቃላይ በአሮጌው አመት የነበሩ ክፉ ነገሮችን ጥለው ለማለፍ ዝግጅት ያደርጋሉ ማለት ነው። ሶ ልክ በበዓሉ ማግስት ላይ ደግሞ ሉቃ አለ ሁሉቃ ማለት ደግሞ በኋላ እዚህ እናሳያለን። ምንድነው የአሮጌውን አመት መጥፎ ነገሮች ትተን ወደ አዲሱ አመት የምንሻገርበት ሲምቦል ነው። ለሲዳማ በሲዳማ ሕዝብ ዘንድ በጣም ከፍተኛ ቫሊዩ ነው ያለው። ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ የተከበረው የሲዳማ አዲስ ዓመት ልዩ ስነስርዓት ጥሪ የተደረገላቸው እንግዶችና ባለስልጣናት የተገኙበትም ነበር። በዩናይትድ ስቴትስ የኢትዮጵያ አምባሳደር ስለሺ በቀለ የባህሉን ልዩ ፋይዳ በእለቱ ባሰሙት ንግግራቸው ውስጥ አንስተዋል። ዛሬ በዚህ ስፍራ የምናከብረው የሲዳማ ብሔር ዘመን መለወጫ ፍቼ ጫምባላላም ከትውልድ ትውልድ እየተሸጋገረ የመጣ ደማቅና የኢትዮጵያውያን የኩራት ምንጭ የሆነ ባህላዊ የጋራ ቅርሳችን ነው። የሲዳማ ህዝብ ሰላምን፣ መከባበርን፣ እኩልነትን፣ አብሮነትን፣ መቻቻልን፣ እርቅን፣ ልማትን ከሰው ልጆች አልፎ ለእንስሳትና ለተፈጥሮ ክብካቤና ክብር መስጠትን የሚያስተምርበት፣ በአጠቃላይ ማህበራዊ ባህላዊና ኢኮኖሚያዊ እሴቶችን አጉልቶ የሚያሳይበት በዓል ነው። ይህ የሲዳማ ብሔር በዓል የአዲስ ዓመት ዘመን መለወጫ የሆነው ፍቼ ጨንበላላ በዓል በሰው ልጆች ወካይ ቅርስ ዝርዝር ውስጥ ሪፕሬዘንታቲቭ ሊስት ኦፍ ኢንታንጀብል ካልቸራል ሄሪቴጅ ኦፍ ሂማኒቲ የማይዳሰስ የዓለም አቀፍ የሰው ልጆች ወካይ ቅርስ ሆኖ ህዳር 22 ቀን 2008 ዓ ም በመመዝገቡ፣ ፍቼ ጨንበላላ በስዳማ ብሔር ውስጥ የተወለደ ባህላዊ ሲስ አይሁን እንጂ በዓሉ የመላ ኢትዮጵያውያን ብሎም በአሁኑ ወቅት የመላው ዓለም ህዝቦች በዓል እና ሀብት ለመሆን ችሏል። ይህ ልዩ በዓላዊ ስነስርዓት በዘመናት ቅብብሎሽ ዛሬ ላይ ደርሷል። የዓለም ሀብትነቱ እንዲቀጥል ቀጣይ ትውልድ እንዲረከበው ሊደረጉ ስለሚገቡ ጉዳዮች ሀሳቡን የሰጠን ዶክተር ባህይሉ ቤላሙ ነው። አንዱ እንዳልኩ ይሄን በዓል ከሁሉም ጋር ማክበራችን ራሱ አንዱ ጅማሬ ነው ብዬ ነው ማስበው። በተቻለን አቅም በተለያዩ ጽሁፎች፣ የሚዲያ ፕሮዳክሽን ስራዎች እና ሌሎች አዌርነስ የሚፈጥሩ ስራዎችን እዚህም ሀገር ቤትም የተሰሩ ናቸው። ነገር ግን በቂ ነው ብለን አናምንም። ስለዚህ በእኛ በኩል ይሄን እንቀጥላለን። ነገር ግን በእኛ አመለካከት ይሄ የእኛ ብቻ ኃላፊነትም አይደለም። የባህልና ቱሪዝም ሚኒስቴርም፣ የሲዳማ ክልላዊ መንግስትም፣ ኤምበሲውም፣ እኛም ሌሎች ኢትዮጵያውያንም እንዳልኩ ቅድም ይሄ በዓል አሁን የእኛ ብቻ አይደለም፣ የሁሉም ሆኗል፣ የዓለም ሆኖ ተመዝግቧል። እና ሁሉም እንዲተባበር እንፈልጋለን። በእኛ በኩል ግን የጀመርነውን እንቀጥላለን። የበዓሉን መልካም መንፈስ ለመታደም ከሌሎች ትውልድ ኢትዮጵያውያን ጋር ለመጋራት በዚህ ከተገኙት መካከል አንዷ ሄሌን ጋቹ ናት። ሀሳቧን እንስማ። አክቹሊ ሁሌ እንደሚከበር በየአመቱ አቃለሁኝ። የመምጣት እድሉ አልነበረኝም ኢንቪቴሽን ሲላክልኝ ዘንድሮ ደግሞ ባህሌንም ለማስተዋወቅ እንዲሁም ደግሞ እኔም የምማረው ነገር ካለ መጥቼ ከሲዳማ ማህበረሰብ ጋር ተሰብስቤ ቡሪሳሜም ከበላው ስለቆየሁኝ እንደሚኖር ሲሰማ ጓግቼን የመጣሁት የዘመን መለወጫ እንደመሆኑ አሮጌውን የተጣላነውን የምንታረቅበት እንዲሁም ደግሞ ለወደፊቱ ለሚመጣው አመት መልካም ነገርን የምንመኝበት አባወራው ቤተሰቡ፣ እንስሳቶች ሳይቀሩ የሚሻገሩበት ትልቅ በዓል ነው እና ለሕፃናትን ባህላቸውን እንዲያስተምሯቸው ቤተሰቦች ከልጅነታቸው ቋንቋችንን እያወቅን የባህላችንን አለባበስ ስርአቱን እያወቅን ማደጉ ትልቅ ነገር ነው ብዬ ነው የማስበው። እኔም እንግዲህ አልረፈደም አሁን ላይ መጥቻ ያለው ከዚህ በኋላ በየአመቱ የመጣው ለማክበር ነው። በዋሽንግተን ዲሲ የነበረው የሲዳማ አዲስ ዓመት ፊቼ ጫምበላላ አከባበር ባህላዊ ትዕይንቶች፣ ምግብና መጠጦች የቀረቡበት ከመሆኑ ባሻገር ታዋቂ የኪነጥበብ ሰዎች ሥራዎቻቸውን ያጋሩበትም ሆኗል። በሀገሬው ደንብ በመልካም ምኞት እንለያዩ አዋላ የልሽ አይደ ጫምበላላ ማለት ፈልጋለሁ። ለመላ ኢትዮጵያ ህዝብም እንኳን አደረሳችሁ፣ እንኳን አደረሳችሁ። አይዴ ጫምበላላ ብያለሁኝ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙን ለዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ወደ ተከታዩ ቅንብር ስናመራ ደግሞ በትላንትና ዕለት በሰዓት ጥበት የተነሳ ለዛሬ ያሳደድ ነው። የአፍሪቃ ነክ ርዕሶች ነው። ጋና እንደ አውሮፓውያን የዘመን አቆጣጠር በ2019 ዓ ም አንስቶ ኑሯቸው በሀገሯ እንዲሆን ስትል ጥሪ አሜሪካውያንን ለጥቁር አሜሪካውያን ጥሪ ወይም ስታበረታታ ቆይታለች። ወደ ስረ መሠረታችሁ መጥታችሁ ትስስር ፍጠሩ፣ መዋለ ነዋያችሁን በማፍሰስም እየሰራችሁ ኑሩ በማለት ነው። ጥሪውን በማሰማት ላይ የምትገኘው ቻርልስ ካይሰር ከጥቂት ዓመታት ወዲህ ኑሯቸውን ጋና ያደረጉ ጥቁር አሜሪካዊት ናቸው። ሌሎች ጥቁር አሜሪካውያን በተለይም ሴቶቹ የእርሳቸውን ፈለግ እንዲከተሉ ያበረታታሉ። ጋና ለመኖር የሚያስቡትን ሴቶች ለመርዳት እንዲሁም አዲስ መጪዎቹ የሰነቁት የንግድ ሥራ ዕቅድ ይበለጽግላቸውም ዘንድ ድጋፍ ይሰጣሉ። ከአንካራ በሴናኑ ቶሮድ የተጠናቀረው ዘገባ አንዱ የዛሬው የአፍሪቃ ነክ ርዕስ ትኩረት ያደረገበት ነው ባለፈው ሳምንት ሞዛምቢክን የጎበኙት የዩናይት ስቴትስ ባለስልጣን አገሪቱ በነዳጅ ሀብት በከበረው ክፍለ ግዛቷ በካቦ ደልጋዶ የሚንቀሳቀሱ እስላማዊ ታጣቂዎችን ለመዋጋት የምታደርገውን ጥረት ዩናይትድ ስቴትስ ድጋፏን እንደምትሰጥ በድጋሚ ያረጋገጡበት ሌላው አፍሪቃ ነክ ርሶች የያዘው ነው ቆንጅታ የናት የምታቀርብልን ቻርልስ ካይሰር መጀመሪያ በዩናይትድ ስቴትስ ዲፕሎማቲክ ሚሽን አባልነት ወደ ጋና የተጓዙት እንደ አውሮፓውያን አቆጣጠር በ2016 ዓመተ ምህረት ነበር። ከሰባት ዓመታት በፊት ማለት ነው። ከዚያ ከሶስት ዓመታት በኋላ ያኔ የአራት ዓመት ልጅ የነበረችውን ሴት ልጃቸውን ይዘው ጠቅልለው ጋና መኖር ጀመሩ። ጋና ውስጥ በተለይ ለጥቁር አሜሪካውያን ብዙ እድል እንዳለ ስለተረዳው ነው የመጣውት። ለስራ ፈጠራና የንግድ ስራ ለመጀመር ትልቅ እድል አለ። ከዚያም ሌላ ልጄን ለማሳደግም ግሩም ቦታ ይሆናል ብዬ ስላመንኩበት ነው የመጣውት። በአመቱ ጠቅላላ ቤተሰባቸው ተከተለ። የንግድ ድርጅቶች እያቋቋሙ መስራት ጀመሩ። ከዚያ ወዲህ ጋና መኖር የሚፈልጉት አፍሪካውያን አሜሪካውያን ሴቶች ቁጥር በጣም እየጨመረ መምጣቱን ነው ቻዝ የሚናገሩት እንዲቀጥልም ይፈልጋሉ። ጋናን ለመጎብኘት የሚፈልጉ ብዙ ሴቶች በተለይም ብዙ ጥቁር አሜሪካውያን ሴቶች አሉ። የመጀመሪያ ጥያቄያቸው ታዲያ የደህንነት ነገር እንዴት ነው የሚል ነው። ምንም የደህንነት ችግር የለም። የኔም ፍላጎት ጋናን መጥተው ለማየት ከሰው ጋር ተዋውቀው ግንኙነት ለመመስረት ለሚፈልጉ ጥቁር አሜሪካውያን ሴቶች ይህንን በቀላሉ ማድረግ እንዲችሉ ሁኔታውን ማመቻቸት ነው። ሰሬኒቲ ሃውስ ጋና የተባለው ቻዝ ያቋቋሙት ድርጅት ለብቻቸው ወደ ጋና ተጉዘው ማረፊያ፣ ስራ ወይም ትምህርት ለሚፈልጉ ሴቶች ማረፊያ፣ የምክር አገልግሎት የመሳሰለውን ይሰጣል፣ ስራም ያፈላልጋል። የግል ደህንነት አማካሪ ባለሙያ የሆኑት ከሺካጎ ወደ ጋና ሄደው ለመኖር የሚፈልጉት ሲሞን ሃርዲ አንዷ የዚህ ድርጅት ተጠቃሚ ናቸው። በሚቀጥለው ሰኔ ወር ጠቅልለው ጋና በመግባት በድረገጽ አማካይነት ስራቸውን ለመቀጠል ይፈልጋሉ። ከአሜሪካ ውጭ ለመኖር የወሰንኩት በመሳሪያ የሚፈጸመውን ጥቃት ለመሸሽ ስል ነው ብለዋል። ሲሞንን ማስ በመሳሪያ የጅምላ ጥቃት ይፈጸማል። እኔ ራሴ እንደዚ ያለ የጅምላ ጥቃት የደረሰበት ቦታ የነበሩ የማውቃቸው ሰዎች አሉ። በተለይ ጥቁር አሜሪካውያን የደህንነት ስሜት አይሰማንም፣ እሱንም እናስባለን። ደግሞም እዚህ ጋና ውስጥ በመኖር የሚገኘውን ሰላምና እርጋታ ዩናይትድ ስቴትስ ውስጥ አይገኝም። ኦፊሴላዊ አሃዝ ባይኖርም የዳያስፖራ ድርጅቶች እንደሚሉት ከሆነ በቅርብ ዓመታት ብቻ በሺዎች የተቆጠሩ አሜሪካውያን ወደ ጋና ሄደው መኖር ጀምረዋል። የጋና የዳያስፖራ ጉዳዮች ቢሮ እንደሚለው ኑሯቸውን ጋና ያደረጉት አሜሪካውያን በቴክኖሎጂ፣ በቤት ግዥና ሽያጭ፣ በትራንስፖርት እንዲሁም በመዝናኛ ዘርፍ ጨምሮ በተለያዩ የንግድ ስራ መስኮች ተሰማርተዋል። የጋና መንግስትም ለመጤው ማህበረሰብ የተለያየ ማበረታቻ እየሰጠ መሆኑን ይናገራል። የጋና የዳያስፖራ ጉዳዮች ቢሮ ዋና ዳይሬክተር አክዋሲ አዉኦ አባቢዮ ያስረዳሉ። Give them the same opportunities in terms of access to land, in terms of opportunities to do business, everything. Marit la magnet wem yenigdisra la mjemmer agariyallon dilhulu ndiagenyo ዜግነት ይሰጣቸዋል እንደዚያ ሲሆን ጋናዊ ነኝ የሚል ስሜት ይሰማቸዋል መፈንቅለ መንግስት በሚደጋግመው በምዕራብ አፍሪካ ጋና የሰላምና መረጋጋት ደሴት ሆና ኖራለች በየአራት ዓመቱ ምርጫ ይካሄዳል ስልጣን በሰላም ይሸጋግራል የጋና መንግስትም የአፍሪካውያን አሜሪካውያኑ መምጣት ኢኮኖሚያችንን በማሳደግ ረገድ ይጠቅመናል ብሎ ያምናል በሀገራቸው ያገኙት ተመክሮ ያላቸው እውቀትና ትስስር ለሀገራችን እድገት ጠቃሚ ነው። እኛም የምንከተለው መንገድ ማኅበራዊና ኢኮኖሚያዊ እድገታችንንም ታሳቢ ያደረገ ነው። ቻስ ከይሰርም ብዙዎች ጥቁር አሜሪካውያን ሴቶች የጋናን ጥሪ ተቀብለው ይመጣሉ ብለው ተስፋ እንደሚያደርጉ ይናገራሉ። በቀጣዩ የአፍሪካ ነክ ርዕሶች ዘገባ ደግሞ ወደ ሞዛምቢክ እናመራለን። ሞዛምቢክ በነዳጅ በከበረው ካቦ ዴልጋዶ ክፍለ ሀገሯ ከሚንቀሳቀሱት እስላማዊ ታጣቂዎች ጋር በምታካሄደው ውጊያ ድጋፏን እንደምትሰጥ ዩናይትድ ስቴትስ አስታውቃለች። ባለፈው ሳምንት በሞዛምቢክ የሶስት ቀናት ጉብኝት ያደረጉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የውጭ እርዳታ ክፍል ዳይሬክተር ዳፍና ራንድ ጉብኝታቸውን ሲያጠናቅቁ ከቪኦኤ ጋር ቃለ ምልልስ አድርገዋል። የሀገሪቱ ወጣቶች ትምህርታቸውን በማጠናቀቅና የየራሳቸውን ማህበረሰብ በመገንባት የሀገራቸውን ኢኮኖሚ እያሳደጉ ጽንፈኞቹ ታጣቂዎች ድጋፍ እንዳያገኙ ያደርጉ ዘንድ ዩናይትድ ስቴትስ ትማጸናለች ብለዋል። ሞዛምቢክ ለታጣቂ ጥቃት ተጋላጭ ማህበረሰቧን ለመጠበቅ እንድትችል የጦር ኃይሏንም እንድታጠናክር ዩናይትድ ስቴትስ ድጋፍ እየሰጠች መሆኗን ባለስልጣኗ ገልጸዋል። አንዱ ትኩረታችን ጽንፈኛ ቡድኖች ወጣቶቹ ላይ አይናቸውን እንዳይጥሉ ማድረግ ነው። ይሄ በጣም አስፈላጊ ነገር ነው። ሌላው ደግሞ ከሞዛምቢክ ኃይሎች ጋር የጸጥታ ትብብር እንዲኖረን በጣም እየሰራን ነው። የመከላከያና የጸጥታ ኃይሎቻቸውን በማሰልጠን ላይ ነን። ሰሜናዊ ሞዛምቢክ ውስጥ የተፈጥሮ ጋዝ በማውጣት ስራ ላይ ከተሰማሩት ትላልቅ ዓለም አቀፍ ኩባንያዎች መካከል ኤክሰን ሞቢልና ቶታል ይገኙባቸዋል። ታዲያ የሞዛምቢክ መንግስት ከሩዋንዳና ከደቡባዊ አፍሪካ ክልላዊ የልማት ማህበረሰብ ሳድክ አባል ሀገሮች ወታደሮች የተላኩለት ቢሆንም ካቦ ዴልጋዶን እንደ አውሮፓውያን አቆጣጠር ከ2017 ጀምረው እያወኩ ያሉትን ነውጠኞች ጥቃት ሊያስቆም አልቻለም። የሰብአዊ ረዴት ድርጅቶች እንደሚሉት በሁከቱ ካቦ ዴልጋዶ ውስጥ የተገደሉት ሰዎች ቁጥር አምስት ሺህ ይደርሳል። የተባበሩት መንግስታት የስደተኞች ኮሚሽን ዩኤንኤችሲአር እንደሚለው ሁከቱ ከጀመረ ወዲህ ወደ አንድ ሚሊዮን የሚጠጉ ሰዎች ከቀያቸው ተፈናቅለዋል። ስለ ታጣቂዎቹ ብዙም የሚታወቅ ነገር የለም። መጀመሪያ ላይ ሲፈጸሙ ለነበሩት ጥቃቶች አሁሉ ሱና ዋጃማ የተባለው ቡድን ኃላፊነት ሲወስድ የቆየ ሲሆን በቅርብ ጊዜያት ደግሞ ለአብዛኞቹ ጥቃቶች እስላማዊ መንግስት የተባለው ቡድን ነው ኃላፊነት እየወሰደ ያለው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የውጭ እርዳታ ባለስልጣኗ ዳፍና ራንድ ሞዛምቢክ ውስጥ ያለውን የሽብርተኝነት እንቅስቃሴ በተለያየ መንገድ መታገል እንደሚገባ ይናገራሉ። የአካባቢውን ማህበረሰቦች የሚጠቅሙ የልማት ማህበረሰቦችን በመዘርጋት ሆስፒታሎችና ትምህርት ቤቶችን ጨምሮ የመሰረተ ልማት አውታሮችን መገንባት አስፈላጊ መሆኑን አስገንዝበዋል። ሌላም አይነት እርዳታ ይኖራል። መሰረተ ልማቱን የሚያሳድጉ መርሃ ግብሮችን በመመልከት ላይ ነን። ትምህርት ቤቶቻቸውን፣ ሆስፒታሎቻቸውን ለመገንባት የሚያደርጉትን ጥረት ለመደገፍ ከዓለም ባንክ ጋር ሆነን እየሰራን ነው። የአካባቢ አስተዳደሮች መሰረታዊ አገልግሎት ለምሳሌ የነዋሪ መታወቂያን የመሳሰለው የተሟላ እንዲሆን እናግዛለን በአሁኑ ወቅት ቅድሚያ እየሰጠን ያለነው ለዚህ ነው። ሞዛምቢክ ከሀገሮች በቀጥታ ከምታገኘው እርዳታ ከፍተኛውን የምታገኘው ከዩናይትድ ስቴትስ ሲሆን በየአመቱ ከ560 ሚሊዮን ዶላር በላይ እንደምትለግሳት ተመልክቷል። የኢትዮ ጃዝ ፌስቲቫል ከአራት አመታት በፊት አዲስ አበባ ላይ ከተጀመረ ወዲህ ሞቅ ደመቅ እያለ መቀጠሉ የጃዝ ሙዚቃ በዓለም ዙሪያ ተወዳጅነት እያተረፈ ላለው የዚህ ስልት የሮይተርስ ያጠናቀረውን ዘገባ ኤደን ገረመው እንዲህ ታቀርበዋለች። ኢትዮጵያዊ ሳክስፎን ተጫዋች ለታሪክ ጥላሁንና ባንዱ በአዲስ የጃዝ ፌስቲቫል ላይ ታዳሚዎቻቸውን አዝናንተዋል። ይህ የሁለት ቀናት ፌስቲቫል እንደ ኤሮፓያን አቆጣጠር በ2019 የኢትዮ ጃዝ ወርቃማ ዘመናትን ለማሰብ በሙዚቃ ወዳጆችና በወጣቱ ትውልድ የተጀመረ ነው። ምንም እንኳን የኢትዮጵያና የአሜሪካ የጃዝ ድብልቅ የሆነው ይሄው የኢትዮ ጃዝ ከኢትዮጵያ ይልቅ በውጭ ሀገራት ይበልጡን ተወዳጅ ቢሆንም ለታሪክና ሌሎች ኢትዮጵያውያን ጃዝ ሙዚቀኞችም በሀገር ውስጥ ቀድሞ የነበረውን እውቅና ዳግም ያገኛል ብለው ያምናሉ። ስለዚህ ኢትዮጵያዊ የሆነውን ስሜት ከአሜሪካን ጃዝ ጋር ቀላቅሎ አዲስ ኢትዮጵያዊ ጃዝ ኢትዮ ጃዝ የሆነ ስሜት ያለው ነገር ከ50 ዓመት በላይ የቆየ ስታይል ነው። ኢትዮጵያውያን ብቻ አይደሉም የሚጫወቱትም። ስለዚህ ኢትዮጵያ ውስጥ ትንሽ ሊሆን ይችላል እንጂ፣ ዓለም ላይ ግን በደንብ የታወቀ ስታይል እና ብዙ ኢትዮጵያ ያልሆኑ ሰዎች የሚጫወቱት ስታይል ሆነዋል ብዬ አምናለሁ። የመርሃ ግብሩ ታዳሚዎች የሚወዷቸው አርቲስቶች መድረኩን ሲይዙ በሆታ ይቀበላሉ። እንደ ጆርጋ መስፍን ያሉ ሙዚቀኞችና ሙዚቃ ቀናባሪዎችም ወጣቱ ትውልድ የኢትዮ ጃዝ አድናቂን ይላሉ። የአሁኑ ትውልድ በኢትዮ ጃዝ ላይ ፍላጎት አለው። ወጣት አርቲስቶች ሳይቀር የድሮን ዘፈኖች በስራቸው ላይ ለማስመሰል ይሞክራሉ። የሙዚቃ ድግሶች ላይ ስንጫወት ወጣቶች የምታደርጉትን ቀጥሉበት እያሉ በጣም ነው የሚያበረታቱን። በጣም ደስ የሚል ነው። የኢትዮጵያ ባህላዊ ሙዚቃዎችን ከምዕራባውያን ጋር አቀላቅሎ መጫወት እንደ አውሮፓውያን አቆጣጠር በ1950 በአርመናዊው የሙዚቃ ሰው በነርሲስ ናልባንዲያን የተጀመረ ሲሆን ብዙዎችም ይሄ ታላቅ የሙዚቃ ግኝት ነው ብለው ያምናሉ። ከፌስቲቫሉ አዘጋጆች መካከል አንዱ የሆነው ተሾመ ወንድሙ ኢትዮጃዝ የሀገሪቱ ያልተነካ ቅርስ ነው ይላል። ሀገራችን ያልተጠቀምንበት ትልቅ ሀብት አለን። ውችዝ ኢትዮጃዝ ሌሎቹ አገሮች የሚጠቀሙበትን የሙዚቃ ስታይል እየፈለጉ አላገኙትም። እኛ ግን ኦረዴ አግኝተነዋን ግን አልተጠቀምንበትም፣ እና ያን ቁጭት አለብን። ብዙ አርቲስቶች መፈጠር ይችሉና ኢትዮጵያን ከማንኛውም ዓለም ትልቅ የጃዝ ሀገር ያደርጉ ማድረግ የሚቻል ነገር አለው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በቅጥር ሥራ ከሚተዳደሩ ሶስት ሴቶች አንዷ በግብርና ዘርፍ ወይንም ከግብርና ጋር በተዛመደ ስራ ላይ ነው የተሰማራችው። ይሁን እንጂ በዓለም አቀፍ ደረጃ ተመጣጣኝ ቁጥር ያላቸው ሴትና ወንድ አርሶ አደሮች በሚያመርቱ ምርት መጠን የ24 በመቶ ልዩነት መኖሩን የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ ይፋ ያደረገው አንድ ሪፖርት አመላክተዋል ሲል የዕለቱ ርዕሰ አንቀጽ ይንደረደራል። ለዚህም ምክንያቱ በበርካታ ሀገሮች በጾታ ላይ የተመሠረቱ አድሏዊ ድርጊቶች ሴቶች ለግብርና ምርት ዘርፍ እኩል አስተዋጽኦ እንዳያደርጉ ስለሚያደናቅፏቸው መሆኑን ያመላከተው የዕለቱ ርዕሰ አንቀጽ አያይዞም ሴቶች ወንዶች ከሚከፍላቸው 20 በመቶ ያነሰ ክፍያ እንደሚያገኙ፣ የወንዶችን ያህል የመሬት ይዞታ ድርሻ እንደሌላቸውና ጥራት ያለው ዘር እንዲሁም እንደ መስኖና ማዳበሪያ የመሳሰሉ አስፈላጊ ነገሮች እንደማያገኙም ገልጿል። አድሎ የሚያደርጉ ህግጋትና አሰራሮች ተጨማሪ እንቅፋት ኖባቸዋል ሲልም ርዕሰ አንቀጹ ሪፖርቱን ዋቢ በማድረግ ይዘረዝራል። በአንጻሩ የምግብ ዋስትና እጦት እየጨመረ በመጣበት በእርሻ ምርታማነት ረገድ በሁለቱ ጾታዎች መካከል የሚታየው ልዩነት ማጥበብና በግብርናው ዘርፍ ያለውን የክፍያ መጠን ልዩነት መቅረፍ የአገሮችን አጠቃላይ የገቢ መጠን በአንድ ትሪሊየን ዶላር ሲጨምር ለምግብ ዋስትና እጥረት የሚያጋልጡትን ሰዎች ቁጥር ደግሞ በ45 ሚሊዮን እንደሚቀንስ አመላክተዋል። አነስተኛ ግብዓቶችን ስለሚጠቀሙ የሚያመርቱት ምርት መጠንም በአንጻሩ አነስተኛ ነው። ነገሩ ያን ያህል ለመረዳት የማያዳግት ነው ሲሉ እንደ አውሮፓውያኑ የዘመን አቆጣጠር በ2011 የዓለሙ የምግብ መርሃ ግብር ዘገባ አጠናቃሪ ያሉትን ዋብ ያደረጉት የዩናይትድ ስቴትስ ዓለም አቀፍ ተረአዶ ዩኤስኤድ አስተዳዳሪ ሰመንታ ፓወር በበኩላቸው በግብርናው ዘርፍ የሴቶች ሁኔታ በሚል ርዕስ ፋኦ ሪፖርቱን እዚህ ዩናይትድ ስቴትስ ውስጥ ይፋ ባደረገበት መድረክ ላይ ባሰሙት ንግግራቸው ከዚያ ጊዜ ወዲህ አንዳንድ መሻሻሎች ቢዘገቡም በአጠቃላይ የታየ ውጤት ግን በቂ አይደለም ብለዋል። ተጨባጭ ለውጥ ማየት የምንሻ ከሆነ ያሉትን ስርዓታዊ እንቅፋቶች ለመፍታት ጥረታችንን በእጥፍ ማሳደግ አለብን። ሴቶች የመሬት ባለቤት እንዳይሆኑ ወይም የባንክ ደብተር እንዳይኖራቸው የሚከለክሉትን ሕጎችና ሴቶች በሕፃናት እንክብካቤና የቤት ውስጥ ስራ እንዲገደቡ የሚደነግጉ ልማዶችን ማስቀረት አለብን። ፓወር በተጨማሪም በእንግሊዝኛው ምሕፃረ ቃል ግሮው የሚል ስያሜ የተሰጠውንና ፈተናዎችን የመቋቋም አቅምና የተጠቃሚነት እድል ለሴቶች የተባለ ውጥንን አስተዋውቀዋል። በዚህ አዲስ እቅዳቸው አማካኝነት ድርጅታቸው ዩኤስኤድ ከዩናይትድ ስቴትስ ምክር ቤት ጋር በመተባበር ለግብርናና ለምግብ ለሴቶች የሚሰጠውን የገንዘብ ድጋፍ በጥፍ በማሳደግ ወደ 335 ሚሊዮን ዶላር እንደሚያደርሰው መናገራቸውን ርዕሰ አንቀጹ ጠቅሷል። We are going to help women build resilience to economic shocks that may make seeds and fertilizer. Yeah, ከግብርናው ዘርፍ ውጭ ባለው የኢኮኖሚ መስክ ሁነኛ ሚና መጫወት ይቻላቸውም ዘንድ ሰብአዊ ቀውስ ባለባቸው አካባቢዎች ለሚገኙ ሴቶች ድጋፍ በቀጥታ እንዲደርስ እናደርጋለን፣ ፓወር አያይዘውም ግሮው የተባለው ይህ አዲስ ውጥን ሴቶች በግብርናና በምግብ ዘርፉ ሙሉ በሙሉ እንዳይሳተፉ ወይንም እኩል ተጠቃሚ እንዳይሆኑ የሚከለክሉ ሕጎችን ጨምሮ ያሉትን እንቅፋቶች በሙሉ ለመፍታት የሚያግዙ አስፈላጊ ድጋፎችን ይሰጣል ማለታቸውን ያስታውሰው የዕለቱ ርዕሰ አንቀጽ ከመንገዳቸው ላይ የተደቀኑትን እንቅፋቶች ብናነሳ ረሃብን፣ ለማስወገድ ለሚደረገው ትግል ዝግጁና ፈቃደኛ የሆኑ ብሎም በተጨማሪ መረዳት የሚችሉ በመቶ ሚሊዮኖች የሚቆጠሩ ሴቶች አሉ ሲሉ አስተዳዳሪዋ የተናገሩትን ጠቅሰው ሐተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጭ ተመልካቾቻችን የተከታተላችሁት የማክሰኞ ምሽት ዝግጅታችን ነበር። ያስተናገድኳችሁ አሉላ ከበደ፣ አቀናባሪዋ ብርሃን ኃይሉ፣ የስርጭት መሀንዲሳችን ደግሞ ኦድሬስ ሪገስ ነው። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በነገው ዕለት ከምሽት ሶስት ሰዓት ላይ ልንመለስ ቀጠሮ ሰተን በዚሁ ተሰናበትን። መልካም ምሽት፣ ደህና እደሩ። I <laughs>